የወጣቶች ዓለም ክንዴ ባንቲ ጎጃም ውስጥ አዊ ዞን አካባቢ ነው ተወልደው ያደጉት። ዛሬ በጎንደር ዩኒቨርሲቲ በመምህርነት ያገለግላሉ። እዚህ ለመድረስ ያሳለፉትን ጊዜ መለስ ብለው ሲያስታውሱ፣ በጣም ብዙ ውጣ ውረዶች አልፌያለሁ። ቢያንስ ከሁለት ዓመት ለሚሆን ጊዜ ጫማ ጠርጌያለሁ። እና በጣም ያው የሕይወት ውጣ ውረድ እንግዲህ ብዙ ነው እና ብዙ በጣም ሊገለጹም አይችሉት ምናልባትም ትልቅ መጽሐፍ ሊወጣው ይችላል ጸሐፊ ቢገኝ እና እነዛን ደረጃዎች ሁሉ አልፌ ነው እዚሁን ያለሁበት ደረጃ የደረስኩት። እና እዛ ለመድረስ እኔ በጣም ተምሳሌት የሆነኝ በብዙ ነገር ለእኔ ቤዝ የሆነኝ ሰው አንድ ሰው ነበረ፣ ጌትነት አመሃ የሚባል ሰው። እሱ በወቅቱ ያበረታታኝ ያግዘኝ ነበረ ያስተምረኝ ነበር። እስከ ሰባተኛ ስምንተኛ ክፍል ድረስ በሱ ገዛ ነው የተማርኩት። ከዛ በኋላ ነው በአስራ ዘጠኝ ሰማኒያ ሶስት በመንግስት ለውጥ ጊዜ እሱ ወደ አዲስ አበባ ሄደ። ከዛ በኋላ ተለያየን። ከእሱ ከተለያዩ በኋላ ነው አሁን ቅድም ያልኩሽን ጫማ መጥረግም ሌሎች ነገሮች ሁሉ የገባሁት። መምህር ክንዴ በአርአያነት የጠቀሷቸው አቶ ጌትነት አመሃ ከአዲስ አበባ አንድ መቶ ኪሎ ሜትር ርቃ በምትገኘው የፍቼ ከተማ ነው ተወልደው ያደጉት። ትምህርታቸውን አጠናቀው በወቅቱ ጎጃም ውስጥ ለስራ ተመድበው የሄዱትና ከዛሬው መምህር ከያኔው ወጣት ክንዴ ጋር የተገናኙት እንዲህ ነበር። ወደ ጎጃም ሲሄድ አስራ ዘጠኝ ሰማንያ አካባቢ ነው፣ በደርግ ጊዜ ነው እንግዲህ መደቡን፣ እና ሄድን። እኔ እንግዲህ ያው ፍቼ ስማር ምንም ነገር አላቅም። እዛው የፍቼ ነው ገጠሩ፣ ከዛ ወጥቻ አላቅም። በኋላ ሲሄድ አዲስ ነገር ነበር ለእኔ የሆነብኝ፣ ጎጃም ተመደብኩኝ። እዛ ሲሄድ ከባህር ዳር ሄደን ግምጃ ቤት የምትባል ከተማ ናት። ከግምጃ ቤት ከዛ እኔ የተመደብኩበት ቦታ ዘጠኝ ሰዓት በእግር የሚካሄድበት ነው እና ሄድኩኝ። እዛ ነው ክንዴን የሚያገኘሁት። በእግር ነው የሚሄደው፣ በበቅሎ፣ በእግር እንደዛ ነው። እዛ ስደርስ ደግሞ የሆነ ቤት ሰጡኝ። ምንም ነገር የለም፣ እንዲህ ምንም ነገር የለም ስልሽ እንግዲህ። ምንም ቤትም የለም። ለእኔ ብቻ የተሰራች አንድ ቆርቆሮ ቤት አለች። ከዛ ምንም በአካባቢው ሰው የሚኖርም የለም እና አስተማሪዎች አምስት ደቂቃ፣ እኔ ለእኔ ቤት ከተሰጠኝ አምስት ደቂቃ ሄዶ ነው አስተማሪዎችን የማገኛቸው። መምህራኖች አሉ። በኋላ ልጆቹን ሳያቸው እዛች ትምህርት ቤት ጋ ያሉት ልጆች፣ በተለይ አሁን ክንዴ የምነግርሽ ልጅ እጅግ በጣም ጎበዝ ልጅ ነው አንድ ነገር ስትነግሪው ቶሎ ይይዛል። ያንን እንዳውም ራሱ ተረኩምና እንደገና ደግሞ አስፋፍቶ ይነግረኝ ነበር እንዲ ይህ ልጅ በጣም ጎበዝ ልጅ ነው አይነት ነገር እያልኩ አስብ ነበር። ክንዲ ባንቲ በወቅቱ ባሪያያነት የሚያዩቸው በአካባቢው የሚገኙት ጥቂት መምህራን ስለነበሩ መምህር መሆን ህልማቸው ነበር። አሁን ኢፒዲሞሎጂ ኤንድ ባይስታቲስቲክስ የሚባል ትምህርት ክፍል ውስጥ ኢፒዲሞሎጂ ነው የማስተምረው። ሁለተኛ ዲግሪን በኢፒዲሞሎጂ ነው የሰራሁት ከጅማ ዩኒቨርሲቲ። እንደነገሩኝ ጎጃም ውስጥ አንድ ገጠራማ አካባቢ ነበር የሚኖሩት። በዛ ጊዜ ምን ያህል ተቀባይነት ነበረው እርስዎ ትምህርት መማር መፈለግዎ? አይደለም ያኔ አሁን ራሱ ትንሽ ችግር አለው። ኤሪያው ትንሽ በጣም ሪሞት ኤሪያ ስለሆነ በወቅቱ እንደውም እኛ ምንድነው የምንባለው ነበር። በእርግጥ ቤተሰቦች ድሃ ናቸው፣ ግን ከድህነትን ባሻገር ደግሞ ያስተሳሰብ ድህነት ነበራቸው። ትምህርት ቤቱ ብለን መጠን እኮ እዛ የዋልክበት ላይ እዛው የዋልክበትን ወረቀትን ብላ ነበር የምንባለው እና ይህንን ሁሉ ነው እንግዲህ ያው አሸንፈሽ መውጣት ያለብሽ አላማ ካለሽ ማለት ነው። እና ይሄ ነበረ በጣም ቻሌንጅ የሚያደርገው ሌላው ቀርቶ የህብረተሰቡ ማህበረሰብ እኮ እዛ አካባቢ ያለ ሌላው ሰው ልጅ ለምንድነው ነው እንደዚህ ትምህርት ቤት ለምንድ ነው ማያርሰው ለምንድ ነው ማይቆፍረው ቦዘን ለምዶ እኮ ነው። እንዲህ ነበረ የሚባለ አስተያየት የሚሰጡ ያን ሰምቶ በመጣቀን ፋዘር በጣም ነበረ የሚቆጠኝ። ግን ያው እንዳልኩት አላማ ስለነበረን ከቤት ጠዋት ትምህርት ቤት ስንሄድ ቁርስ ስጡን ምናምን ብሎ መጠየቅ የለም። ምክንያቱም ብንጠይቅ ስለሚያስቀሩን ዝም ብዬ ወጥቼ ነበር የምሄደው። ማታ ግን ያው መጠን ተመልሰን ያው እነሱ የሚበሉትን አብረን እንበላለን። እና እንደዚህ አይነት ኮሚትመንት ሊኖር ይገባል እንጂ ችግር ነበረ። ችግሮችን ሁሉ አሸንፈን ነው በዚህ ደረጃ የደረስነው። እንደዛም ሆኖ ግን ወላጆቹ እርስዎን ትምህርት ቤት ልከዋል። ይሄ የማግፊት ነበር። መጀመሪያ እኔ እዛ በአካባቢው የመንፈሳዊ ትምህርት ቤት ወይም የቄስ ትምህርት ቤት እዛ ነበረ የገባሁት። እና በጣም ጭቅጭቅ ነበረ መደበኛ ዘመናዊ ትምህርት ቤት ለመግባት አይ አንተ አትገባም፣ እዚሁ ቄስ ትምህርት ቤት ነው መቀጠል ያለብህ የሚል አርጊመንት ነበረ፣ ጭቅጭቅ ነበር እና እነዛን ሁሉ ያው አንዳንዴ በእንቢተኝነትም በዛን ሰዓት ዝም ብለን ጠፍተን እንሄድ ነበር እኔ አስታውሳለሁ ስድስተኛ ክፍል ስንፈተን ሀያ ሶስት ነበር ነ ሀያ ሶስት ሁነን ተፈትነን ሁለት ልጆች ነን አስራ ሁለተኛ ክፍል መጨረስ የቻል ነው የቀረው በሙሉ እዛው ነው የቀረው ከሁለቱም እኔ ብቻ ነኝ እንጂ አንደኛዋ የመምህር እህት ስለነበረች ነው ወንድሟ አስተማሪ ነበረ ከሌላ ቦታ ተመድቦ የመጣ እሷና እኔ ነን አስራ ሁለተኛ ክፍል መጨረስ የቻል ነው ሀያ ሶስት ሁነን ስድስተኛ ክፍል ተፈትነን እና ጫና አለ ግን ያው ጫናዎችን በተለያየ መልኩ ማሸነፍ የግድ ያስፈልግ ነበረ። ጫናውን ለማሸነፍም መምህር ክንዴ በወቅቱ አቶ ጌትነት ጋር ሄዱ። ክንዴ መጣና እንዳውም ከአንተ ጋር ለምን አልኖርም አለ። ይኖራል አልኩት። አብሮ ይማር ጀመር። እሱ ትምህርት ቤት ራሱ ለመምጣት ብዙ ሰዓት ይፈጭበታል እና ያሳዝነኝም ስለነበረ ነው። እና ከኔ ጋር አልኩት፣ መኖር ጀመረ። እንግዲህ ዘጠኝ ሰዓት የሚካሄድበትን ቦታ ስድስተኛ ክፍልን መቶ አምጥቶ አለፈ። እና የሚሄደው የት ነው? በቃ ትምህርቱን ማቆሙ ነበር። በኋላ ለምን ከኔ ጋር አትሄድም? እሺ እንሄዳለን አብረን ሄድን እኔ የተቀይረ ስሄድ ከዛ ቦታ አብረን ሄድን በኋላ የተወሰነ አብረን መኖር ጀምርን እሱም በቃ እንደዛው እያደረገ መኖር ጀመረ በቃ ሌሎችም ልጆች እንደዛው እንትን ቢሉ ደስ ይለኝ ነበር አሁን ትምህርታቸውን ስድስተኛ ክፍል ይደርሳሉ ከዛ በኋላ ግን መሄድ አይችሉም በጣም ሩቅ ነው እና ትራንስፖርት የለም ምንም ነገር የለም እና እነዛን ልጆች እንዴት አድርገው ነው የሚማሩት በጣም አስብ ነበር እንደውም የእውነት ክንዴ ከእኔ ጋር ሲመጣ አባቱን አስፈቅጃለሁ ነገርኳቸው አባቱንና ምናለ ይሄ ልጅ ቢማር ብያቸው ነበር አባቱ የፈቀዱለት እና ሌሎችም ልጆች እዛው ዝም ብለው የቀሩ ልጆች አሉ። አብዛኛውን ጊዜ እራሳችንን በቃ ስራም ቢሆን ምንም ቢሆን መናቅ የለብንም። ምንም ነገር አይንቅም። ክንዴ እንስራ ስራ ይሄንን ይሰራል። ሁሉም ሰው ይወደዋል። ሁሉም ሰው ይረዳዋል። ምንም ነገር አይንቅም። በቃ እንደዚህ አብረን እንስራ። አብሮኝ ይሰራል። እኔ የልማት ጣቢያ ሰራተኛ ነኝና ገጠር ይሄዳለሁ። ሄጄ ከገበሬዎች ጋር ሰርቼ ምናምን የሚቆፈር ነገር ሁሉ አብሬያቸው ቆፍራለሁ። ማሳያቸው ነገር እንደዚህ ብዙ ነገሮች አሉ። ህብረ ስራ ማህበር እናደራጃለን እና እንሰራ ነበር። በኋላ ያንን ሰርቼ ስመለስ ይደክመኛል። እሱ ምግብ ሁሉ ሰርቶ ይጠብቀኛል። እንደዚ ያደርጋል። ስለዚህ በራሱ ጥረት ነው ወጣ ብዬ የምለው እንጂ እኔ እንደውም ብዙ አደረግኩለት አልልም። እሱ ግን በጣም ጎበዝ ነው። በቃ ይሰራል። ምንም ነገር አይንቅም። አሁን እንደውም ደስ ያለኝ ነገር ፒኤችዲውን ሁሉ ሊማር ነው። ፒኤችዲን ልማር ገብቻለሁ አለኝ። በጣም የተደሰትኩት ጊዜው ብዙ ሩቅ ቢመስልም መምህር ክንዴ ሰላሳዎቹ አጋማሽ ላይ የሚገኙ ጎልማሳ ናቸው። የእሳቸው ታናሽ ወንድምና እህት ትምህርት ቤቱ ሩቅ በመሆኑና እንደ ወንድማቸው አስጠግቶ የሚያኖራቸው ባለመኖሩ የመማር እድል አልገጠማቸውም። የመምህር ክንዴ መማር ጠቀሜታው በወላጆቻቸው ዘንድ እውቅና እስኪያገኝ ጊዜ ፈጅቷል። እስከ አስረኛ ክፍል ድረስ ከተማርኩ በኋላ አስራ አንደኛ ክፍል እያለው መሰለኝ ስራ ያዝኩኝ አቋርጬ ትምህርት ቤት ማለት ነው። ጤና ስታት የሚባል ትምህርት ቤት አለ። ከዛ ገባሁና ስራ ያዝኩ። ከዛ በኋላ ነው እንግዲህ እንደገና ወደ አስራ ሁለተኛ ክፍል ተምሬ እስካሁን ድረስ የደረስኩትና እውቅና መሰጠት የተጀመረው ይመስለኛል። ያው ስራ ትንሽ ዳቦ መያዝ ስጀምር ይመስለኛል። ከዛ በኋላ ነው እንጂ ከዛ በፊት እኔ ስንተኛ ክፍል ሁን ምን ያስፈልገኝ፣ እርሳስ ያስፈልገኝ፣ እስክሪብቶ፣ ደብተር ያስፈልገኝ እንኳን አያውቁም የነበረው ወላጆቼ። ለዛ ነው አርያም የሆነኝ ሰው ምለው እነሱ አሁን ምልሽ ሰውዬ ጌትነት፣ ሌሎችም በዛ የሚያስተምሩኝ መምህራን ነበሩ። ሁሉም ነገር ማቴሪያል ምናምን የሚያግዙኝ በወቅቱ በአዊ ዞን አካባቢ ያለው የመማር ማስተማር ሁኔታና የአካባቢው ነዋሪ ለትምህርት ያለው ግንዛቤ አሁን በመጠኑም ቢሆን ተቀይሯል ይላሉ መምህር ክንዴ። በእርግጥ አሁን ከነበረው በጣም ይሻላል። ምንም ጥያቄ የለውም፣ ለውጥ አለ። ግን ለውጡ እንደ እንትን አይደለም፣ እንደ ሌላው አካባቢ በጣም ሳትስፋክተሪ አይደለም እንጂ ለውጥ አለ። በእርግጥ ምንም ጥያቄ የለውም። አሁን ግን እኛ ከተማርን በኋላ የተማሩ ብዙ ልጆች አሉ በየአካባቢው ከዛ ኤሪያ የወጡና አለ፣ አሁን ለውጡ አለ። ሰው ልጆቹን ትምህርት ቤት ይልካል፣ እንዲማሩ ይፈልጋል። አሁን ባለው ሁኔታ ማለት ነው። ግን እንደሚጠበቀውን ያክል አይደለም። አንደኛ የአካባቢው እንትንም ነው አሁን ትልቅ ተጽዕኖ የፈጠረው ርቀቱ፣ ከወረዳ ከተማ እንኳን ለመድረስ የስድስትና የሰባት ሰዓት የእግር መንገድ ያስኬዳል። በመጨረሻም መምህር ግንዴ እንደ መምህርና ብዙ ፈተናን አልፎ እንደ ተማረ ወጣት ለወጣቱ ምክር አላቸው። አንደኛ ሞዴል አርያ ይዘው መውጣት ጥሩ ነገር ነው። አንድ ተምሳሌት የሚሆናቸው ሰው ከተገኘም እሱ ጥሩ ነገር ነው። የዛን ሰው አርያ መከተል፣ ጥሩ የሆነን ሰው ሞዴል አርያ መከተል እሱ ጥሩ ነገር ነው። ከዛ ባሻገር ግን ወጣቶቹ ምንድን ነው አንደኛ ተስፋ ለመቁረጥ ያስፈልጋል። አሁን እኔ አንዳንዴ ታክሲ ውስጥ የምናያቸው ጥቅሶች አሉና እነዛ ውስጥ አንዱ የማይደርሰን የሞት መጀመሪያው ተስፋ መቁረጥ ነው ይላል እና ስለዚህ ወጣቶች ተስፋ መቁረጥ የለባቸውም። እኔ እንዳልኩት እነዛን ሁሉ ጣውረዶች አርፍ ያለው የምበላው የምጠጣው ነገር አጥቼ ጦሜን እያድሬ አውቃለሁ። ምን ተኛበት ምን ነገር ሳይኖረን ገለባ ውስጥ ተኝተን እናውቃለን። ሰሌን ለብሼ ተኝቼ አውቃለሁ። ብዙ ብዙ በጣም ብዙ እንዲህ ሊገለጹም የማይችሉ ብዙ ጠውረዶችን አልቻለሁ። በዛም ሰዓት ግን ምንድነው የሚታየኝ? ራዕይ ነበረኝ። ነገ እኔ በቃ እነዚህም ችግሮች ሁሉ አሸንፌ ትልቅ ሰው ሆናለሁ፣ ሰዎች ትልልቅ ሰዎች የደረሱበት ደረጃ ደርሳለሁ የሚል እምነት ነበረኝና እነዛን ከፊት ለፊት የተጋረጡ ችግሮችን ሳይሆን ትምህርቴን ነበር ማስበው እና በትምህርት በጣም በረታ ነበረ። ስለዚህ ለወጣቶችም እንደዛ አይነት አርያ የሚሆን ሰው ሰንቀው ተስፋ ሰንቀው ቢንቀሳቀሱ ለዛሬ ችግራቸው ሳይበገሩ ነገን ብቻ አሻግረው እያዩ ቢሰሩ ጥሩ ደረጃ ለመድረስ ያስፈልጋል የሚል እምነት አለኝ። ገጠር ውስጥ ትምህርት ለመማር ብዙ ፈተና ያሳለፉና በመጨረሻም የከፍተኛ ተቋም መምህር እስከ መሆን የበቁት ክንዴ ባንቲና ና አርአያ የሚሏቸው ጌትነት አማሀ በኢትዮጵያ ገጠራማ አካባቢ ስለነበረው የትምህርት ሁኔታ ነው የገለጹልን። እናመሰግናለን። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።